ደራሲ፣ ዲፕሎማት፣ አርበኛ፣ መምህር ሐዲስ ዓለማየሁ ሐውልት ቆመላቸው ለሐዲስ ዓለማየሁ። ደብረ ማርቆስ ከተማ ላይ የቆመውን ከነሐስ የተቀረጸ ሐውልት መርቀው የገለጡት የባህልና ቱሪዝም ሚኒስትር ሂሩት ወልደ ማርያም ናቸው። ዛሬ በተከናወነው ሥነ ሥርዐት ላይ ሐዲስ ዓለማየሁ በሕይወት ሳሉ ያላሳተሟቸው ግጥሞቻቸውን የያዘ መድብል ታትሞ ይፋ ተደርጓል። መለስካቸው አመሃ ወደ ደብረ ማርቆስ ተጉዞ በሥነ ሥርዐቱ ላይ ተገኝቷል። ለዛሬ የሚከተለውን አጭር ዘገባ አዘጋጅቷል። የዕውቁ ደራሲ፣ አርበኛ፣ ዲፕሎማትና በትትናቸውና በድፍረታቸው በእጅጉ የሚከበሩትና የሚደነቁት የአቶ አዲስ ዓለማየሁ ሐውልት የቆመው በደብረ ማርቆስ ከተማ በተለምዶ ቅዳምን ገበያ ተብሎ በሚጠራው አካባቢ ነው። አያሌ ከተማዋ ነዋሪዎችና ከሌላም የሀገሪቱ ክፍሎች የመጡ ታዳሚዎች በተገኙበት ዛሬ በይፋ ለእይታ የበቃውን ግዙፍ ሐውልት መርቀው የከፈቱት የሀገሪቱ የባህልና ቱሪዝም ሚኒስትር ዶክተር ሂሩት ወለማርያም በንግግራቸው ያስታወሱት አቶ አዲስ ለሀገራቸው ባለብዙ ዘርፍ አገልግሎት የሰጡ መሆናቸውን የሚጠቁም ነበረ። እኒህ ታላቅ የስነ ጽሁፍ አባት ለአንባቢያን ባቀረቧቸው ረጃጅም የልብወለድ ድርሰቶቻቸውና ግጥሞቻቸው ብቻ ሳይሆን ታሪክን በሚዘክሩ ጽሁፎቻቸው በአርበኝነታቸው በመንግስት ልዩ ልዩ የኃላፊነት ቦታዎች በነበራቸው የላቀ አስተዋጽኦና በመሳሰሉት አኩሪ ስራዎቻቸውም ሲታወሱ የሚኖሩና ከፍ ያለ ቦታ የሚሰጣቸው ባለ ታሪክ ሰው ናቸው። ክቡር ዶክተር አዲስ አለማየሁ እውቀትን ከትህትና ጋር አስተባብረው የያዙና በህይወት በነበሩባቸው ዘመናት ሁሉ የሰው መውደድና የአገር ፍቅርን ሲሰብኩ የኖሩ አባት ናቸው። ሐውልቱን ያሰራው የደብረ ማርቆስ ዩኒቨርሲቲ ሲሆን በዩኒቨርሲቲው የአዲስ አለማየሁ የባህል ጥናት ተቋም አመታዊ ጉባኤም በደራሲው የህይወት ዘመን ለህትመት ያልበቃ የግጥሞች መድብል ታትሞ ለህዝብ ቀርቧል። መጽሐፉን ለህትመት በሚሆን መልኩ ያደራጁትና ያዘጋጁት ዶክተር ታዬ አሰፋ ስለ መጽሐፉ ይዘት አጭር ማብራሪያ ሰጥተው ነበረ። ለአብነት ከጠቀሷቸው ስንኞች አንዱ ይህን ይል ነበር ጀንበር በፈጠረሽ ልብሽ መኖር የወርቅ ኮምፕሌክስ ጠብቅኝ የጀመር ስኪያልክ በማለት ይማሳል። አቶ አዲስ አለማየሁ በ1902 ተወልደው በ1996 ዓ ምት ማረፋቸው ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። አዲስ አለማየሁ በኢትዮጵያ ፖስታ አገልግሎት ድርጅትም በወጣ ምስላቸውን በያዘ ቴምብር እንዲሁ በታሪክ ውስጥ ሲታወሱ ይኖራሉ። በተጨማሪ ከሰሞኑ ዘርዘር ያለ ዝግጅት ይኖረናል።